እየሞትን መሆናችንን እያወቅን አይደለንም። እና ሚዲያው ወደ ታች ወርዶ የበሽታውን መጠን፣ በበሽታው የተያዙ ሰዎች የሞት ሁኔታን፣ ሂውማን የሆነውን ማዕዘን ያሳየን አይመስለኝም። ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልን፣ ስተናልን በስራት። የነበር ነገር የለም። የባሰ ነገር ነው ያለው፣ ግን የባሰውን ነገር የምናውቀው አይመስለኝ። ለምን ብዙ ነገሮች እኛገር አይለም። ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋራ ስንቀላቀል ያለው የሕዝቡ ጥንቃቄ በጣም በጣም በጣም ላልቶ ነው ያየ ነው። ጋዜጠኞች የጠረጴዛ ዙሪያ ውይይት፣ ምልክ ብዙ ፈተናዎች ያሉባት ሀገር፣ ጎዳና የሚሩ ዘይቤን የሚቃኙ ትዝብቶችና የጋዜጠኝነት ሚና በውይይታችን ትኩረት የምናደርግባቸው ጭብጦች ናቸው። እንግዶች አመሰግናለሁ ሁላችሁንም ሶስት እንግዶች አላችሁኝ መስመር ላይ ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር የስራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆን ያገልግልሃል። ስታ በላቸው በራዲዮ መጽሄት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ እስከ ቅርብ ጊዜ ድረስ የክፍላችን መራሄ ኤዲተር፣ አዲሱን የስራ ኃላፊነት ከተቀበልሽ ልናስተዋውቅ የመጀመሪያ ነው እና ዛሬ ለአድማጮች የምናስተዋውቅ፣ በቅርቡ የክፍላችን የአሜሪካ ድምፅ የአፍሪካ ቀንድ ኃላፊ ሆነሻል። እንኳን ደስ ያለሽ። አሉላ አመሰግናለሁ። እዝታ እንኳን ደስ ያለሽ። እንኳን አብሮ ደስ ያለ። राडियो प्रोग बल राहत जगह የበርካታ ዓመታት የጋዜጠኝነት ልምድ አለ። በቅርቡ የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሀሰተኛ ወሬዎች ላይ ያተኮረ ውይይት አድርገን ነበረ፣ ከሌሎች የሙያ አጋሮቻችሁ ጋር የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የደረሱ ውከቶች ያለምን ያለ ነው ቀየረ የኮቪድ-19 ወረርሽኝ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛው ላስቀድምና ኮቪድ አስራ ዘጠኝ ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ አስራ ዘጠኝ ውስጥ ማለፍ ራሱ ሕይወትም የኑሮ ዘይቤ፣ ያሰራር ሁኔታም በእጅጉ የተቀየረበት ነውና አቶ ቡክሬ ከአንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ? እሺ ኑሮ በኮቪድ ውስጥ እንደምታውቀው እንደ ማንኛውም ኢንዱስትሪ፣ እንደ ማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በእኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርስያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበረ እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበረ እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደ ማንኛውም ኢንዱስትሪ ሚዲያውም ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳል። መልካም እንደነበር ብላሃል። ነቢዩ ወደ አንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም ያሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው፣ በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙኃን ውስጥ የቱን ያህል ትኩረት ሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ። እንግዲህ ያው ኮቪድ ከጀመረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናለን። በስርዓት ምንድነው እንደ ግለሰብ ሰዎች ያልተኛ ሊሆን ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል፣ እንደ ሀገርም ሊመጣ ይችላል፣ እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ገር አይለም አናውቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር ምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድን ነው ስለመሰለን፣ የጉዳት መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው ይመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ እችላለሁ። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው የማስታውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንት፣ የህዝብ አገልግሎት መልእክቶች በተከታታይ እንጠቀም ነበረ። ሸገር ኒውስ ሪስኬጁል አድርጓል። ለምሳሌ በቀን ሶስት ጊዜ ነበር፣ ጠዋት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላቸው። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበረ። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበረ። በኋላ ህዝቡ የመልመድ ነገር ሲያሳይ ከህዝቡ ጋር እንግዲህ ሚዲያውም መንግስት ማለት ይችላል፣ እንዳገሩ ሁላችንም የመለማመድ ነገር አሳይተናልና አሁን ኦልሞስት የለም ማለት ይችላል። ቅድም ስለማናውቀው ሰብሳን ሼት አናደርገውም የሚለውን ነገር አነሳሁት። ቁጥሮቹ ቁጥር ብቻ ነው በአብዛኛው የምንሰማውም የምንናገረውም፣ እና ቁጥሮቹ ምን ማለት ላቸው? ሁለት ሰው ሞተ ስለ አንድ ሰው ስንት ነው ራሱ እና መኪና አደጋው ላይ የምናየው ነገር በየቀኑ ይዘገባል በየቀኑ የምንዘግበው ቁጥር ነው እና አንዳንዴ በጣም ከመደጋገሙ የተነሳ የሚያልፈው የሚጎዳው ሰው ሰው አይመስልም ቁጥር ነው የምንቆጥረው አዎ ከቁጥሩ ጀርባ ብዙ ነገር አለና እነዚያን ነገሮች አውጥተን ሂውማን ስቶሪስ ካላየን በስተቀር አደጋው ጉዳቱ የሚሰማን አይመስለኝም እና ኮቪድ ላይን ልክ የመኪና አደጋውን አይነት ነገር ነው እየተመለከትን ያለን አሁን ቁጥር ነው የምናየው። ቁጥሩ እያደገ ይሄዳል እያደገ ይሄዳል፣ ግን የዚህ ቁጥር ትርጉም ምንድነው? በደንብ አናላይዝ አድርገ ስለማናየው እሱ ይመስለኛል የለመድ ነው እንዲመስለኛል። መልካም የለመድ ነው ነው፣ አልተመዘነም ቁጥር ብቻ መስሏል ብለሃል። በጣም አስፈላጊ የቁም ነገሮች እና ያነሳችሁት የምትመለከቱትን እየኖራችሁ ያላችሁበትን ጨምሮ ምናልባትም ባለሙያዎቹ ጨምሮ እንደሚገልጡት ይሄ ቁጥር ራሱ የተመዘነው በውስን መሆኑ የምርመራ ሂደቱ ፍጹም ትክክለኛውን አሀዝ የማያመላከት የማያመላክት መሆኑ ሲታከልበት አሁን ካላችሁት ሜቱን ያህል እንደከፋ መገንዘብ ይቻላል። ትዝታ ወደ አንቺ ልመጣ ነው። ዩናይት ስቴትስን የመሰለ ታላቅ ሀገር እጅ የሰጠበት የሚመስል ከሶስት ሺህ ሰው በላይ በየሚሞትበት ሁኔታ ውስጥ ስላለን አንድ አመት እየተቃረበ ባለው ጊዜ ውስጥ የአሰራርም የኑሮም ሁኔታችንም ከመሰረቱ ስለተቀየረ የታዘብሽውን ይዘሽ አዲስ አበባ ስደርሺ አስደንጋጭ ነው ነው የሚባለው። ብዙ ሰው እዛ ሲደርስ የሚያየው የሚጠብቀውና ሆኖ የሚመለከተው ያለመጣጣሙ፣ መሰረታዊ የሆኑትን የጥንቃቄ እርምጃዎች ሰዎች አያደርጉም። እንዲያውም ኮቪድ አስራ ዘጠኝ ኢትዮጵያ ውስጥ የሌለ ይመስላል እስከሚባለው ድረስ ይዘልቃል እና አንቺ እንደ እንግዳም ምን ታዘብሽ? ጎላጎላ ብሎ የታዩሽ የትኞቹ ናቸው? እሺ አሉላ አመሰግናለሁ እንግዲህ ያው እኔ የሁለት ሀገር ሰው ነኝ ነቢዩ ያለውን እንደው ትንሽ ለማጠናከር ያህል የቁጥጥሩ መላላትና የመላመዱ ነገር አለም አቀፋዊ ይመስለኛል ወደ ኢትዮጵያ ጉዳይ ሳልገባ ኮቪድ የሚሰራጭበት ምክንያት እዚህም ዩናይትድ ስቴትስ በጣም ብዙ ችግሮች ነበሩ ማስክ ማድረግ እንደ ፖለቲካ የሚያዩ ማህበረሰቦች ነበሩ አሁን አስተዳደሩ ሲለወጥና ሌላ መሪ ወር ሲመጣ ማስክ ማድረግ ግዴታ ነው የተደረገው፣ እንደምታውቀው አሉላ። ስለዚህ ያንን ማስክ አናረግም ከሚለው ጨምሮ መላመድ ነበረ። ዚ ዩናይትድ ስቴትስም ቢሆን መጀመሪያ ሰሞን እንደ ትዝ እንደሚልህ እኛም ማርች አስራ አምስት ከዛሬ ጀምሮ ከቤት ነው የምትሰሩት ስንባል ከሱም አስቀድሞ በየዕለቱ ፕሮግራም እናቀርብ ነበረ፣ አንተም እንደምታውቀው። ከዛ አሁን እኛም ከቤት መሳቱንም ተላመድን፣ ብቸኝነቱንም ተላመድን። መሳሪያዎቹ ጋር በጣም ብዙ ችግሮች ነበሩን። ከዛ ጊዜ በፊት እኔ ቁጭ ብዬ ለብቻዬ ከአንድ ክፍል ሬዲዮ ብሮድካስት እናደርጋለን ወይንም የዌቡንም ሌላ ሌላውንም ስራ እንሰራለን ብዬ አስቤ ያል ነበረ። አሁን ሁሉን ነገርም ተላምደናል። እንደ ማንኛውም የሰው ባህሪ ነው። ወደ ኢትዮጵያ የጠየከኝ ስንሄድ ከዚህ ስንሄድ ትልቅ ዝግጅት ነበረ። ምርመራ መደረግ እንዳለበት ኮቪድ እንደሌለብን የተመረመርንበትን ወረቀት በእጃችን ይዘን በሰባ ሁለት ሰዓት ውስጥ እንድንገባ ነበረ የተባለው። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ ተሸክመን ነው እና ይሄድ ነው። ከዛ ወርደን ከቦሌ ጀምሮ ሰው ጋር ስንቀላቀል ያለው የህዝቡ ጥንቃቄ በጣም በጣም በጣም ላልቶ ነው ያየ ነው እና አንዳንድ ጊዜ ከውጭ የመጣ ሰው አንዳንድ ነገር ሲያደርግ እንደውም ጉረኛ የሆነ ይመስላልና፣ ኧረ ይሄን ነገር እንተው፣ አንልበሰው ይሄንን ነገር ማስኩን፣ ሳይሆን ይሄ ፊት ላይ የሚደረገውን በጣም በፍርሃት እና ይሄድ ነው። ቀለል ያለ ነበረ። ሰው እንደውም ይቀልዳል እንደ ለምን አታደረጉም ማስክ ስትል፣ እኔ እኮ ይዞኝ የለቀቀኝ ይመስለኛል ወይም እንደዚያ አይነት ነገር። ብዙ ሰው በእውነቱ፣ አንዳንዶቹ በጣም ጥቃቅንና ምንም ጊዜም የማይወስዱ ነገሮች ናቸው ልብ ተብለው ከተደረጉ። አሁን ለምሳሌ ብዙዎቹ ጋር እኮ ማስክ ታያለ፣ የፊት ጭንብሉን ታያለ። ነገር ግን በትክክል አይደለም የሚደረገው ይሄ ብዙ ጊዜ በተደጋጋሚ ተብሏል። አንዳንዶቹ አገጫቸው ላይ ነው የሚያደርጉት። ከአፍንጫቸው ዝቅ አድርገው አፋቸው ላይ ነው የሚያደርጉት። አንዳንዶቹ ደግሞ ወይ በእጃቸውም የሚይዛሉ። እንደዛ በምናደርግበት ጊዜ ሙሉውን መከላከያ እንደማናደርግ ለራሳችንም ብቻ ሳይሆን ደግሞ ቫይረሱ ካለብን ሌሎችንም ሰዎች ደግሞ ለጉዳት እንደምናጋልጥ እሱ በአንክሮ መነገር አለበት። አንድ እሱ ነው። ለምሳሌ አሁን ራይድ የሚባሉ አሉ። እዛ ውስጥ ስትገባ አሽከርካሪዎቹ ጥቂቶቹ ናቸው የሚያደርጉት። አንድ ጊዜ ለምሳሌ የመሳፈር እድል ነበረኝና የኋላው ማያ መስታወት ላይ አንጠልጥሏታል ማስኩን። እና በርከት ስላልን ፊት የመቀመጥ እድል ነው እና የገጠመኝ እባክህ ማስክህን አድርግልኝ አልኩት ከመግባቴ በፊት እንዴ፣ ማዘር እርስዎ እኮ አድርገዋል። አያስፈልግም እኮ እርሶ ካረጉ በቂ ነው። እናንተ አድርጋቸዋል በቂ ነው። ሁሉ ሰው ማድረግ እንዳለበት ነው አይደለ? እንግዲህ ከዚህ በሽታ እንድንድን ከተፈለገ፣ ሆቴል ውስጥ ለምሳሌ ዝግጅቶች ይኖራሉ። ሆቴሎቹ ስርዓቱን ይጠብቁና ይህንን የኮቪድ መከላከያ ፕሮቶኮል ተከትለው በፊት ከሚያቀርቡት ወንበር በግማሽ አድርገው ግማሽ ነው እዛ ቦታ ላይ የሚያስቀምጡት። ግን ሰዎች ተነስተው ሄደው እርስ በርስ ቁጭ ብለው ማስካችነውም ዝቅ አርገው ሲያወሩ ታያለህና ይሄ እንግዲህ ከባህላችንም ጋር የተገናኘ ይመስለኛል። ጊዜ ይፈጃል፣ ስርስተሚሰድ ና ተደጋጋሚ መረጃ ፍሰት ያስፈልጋል ብዬ ነው የማምነው። መልካም አመሰግናለሁ። ትዝታ ወደ ሌላ ሬስ ከመሻገሬ በፊት በሦስታችሁም ምላሽ ውስጥ የተንጸባረቀ አንድ ነጥብ ምናልባትም አይነተኛ በሚሰኝ ደረጃ ሰዎች ራሳቸውን እና የሚወዷቸውን ከዚህ አደጋ ለመጠበቅ የሚያደርጉት ጥረት ጨርሶ የተተወው የሚመስልበት ነው። ከዛ አንጻር ምክሪያ ቀደም ብለህ ነበር የሚል ቃል ተጠቅመህ በነቢዩም በትዝታም ትዝብቶች ውስጥ ይኸው መሰል ሁኔታ ተንጸባርቀዋል። ባለፈው ሳምንት ኢትዮጵያን ሁኔታ የተከታተለ ውይይት ላይ እንደተመለከትኩት የሟቾች ቁጥር ጨምሯል። በዚያችው ውስን በሆነች መለኪያ ከመቶ ሚሊዮን በላይ ሰው ለሚገኝበት ከሁለት ሚሊዮን አላለፈው የጤና ምርመራ የተደረገለት ሰው። ከዚህ አንጻር ስራ ማቆምን፣ ሌሎች ሌሎች ከባድ ነገሮችን ብንተው እንኳን ታላቁ ሩጫን የመሰለ የግድ መደረግ የሌለበት በግድ የለሽነት ተደርገዋል። ሌሎች ማህበራዊ ስብስቦችም እጅግ ቁጥሩ የበዛ ሰው ሲገኝበት አይተናል። መንግስት ባለስልጣናት እናያለን። ጤና ጥበቃ ማሳሰቡ ሁኔታውን መግለጹ አላቆምም። ለውጥ ማምጣታቸው የተዋወቀ የፊት ጭንብል ማድረግ፣ ርቀትን መጠበቅ እንዴት እነኚህ መሰረታዊ ነገሮች ላይ ድክመት ሊታይ ይቻለ? ይሄ ድክመት አያስከፍለንም ወይ? አዎ፣ ባለፈው ዓመት ገና በሽታው ጀመረ ሲባል የነበረን አስተሳሰብና እንደገና ደግሞ በባለስልጣናት ደረጃም በሚዲያም ደረጃ የተሰጠው ትኩረት በእውነት በጣም ጥሩ ነበረ መጀመሪያው አካባቢ በተለይ ጤና ሚኒስትሯ በየጊዜው መረጃ ይሰጡ ነበር ምክንያቱም እሳቸው ናቸው በጣም ኦቶሪቴቲቭ የሆኑ ሰው እና እሳቸው ይሰጡ ነበር እሳቸው ከሰጡ በኋላ በተለይ ሚዲያዎች ቅድም ነብዩ እንዳለው በስፖርት ፕሮግራም እንኳን ሳይቀር የተለያዩ መረጃዎች በኮቪድ ላይ ይሰጡ ነበር። ከዚያ በኋላ ግን ያው የመላመድ ሁኔታዎች መጡ። እንደገና ደግሞ ቅድም ያነሳው በተለይ ባለስልጣናት የበለጠ እንደውም እነሱ ምሳሌ መሆን የሚገባቸው ሰዎች እኔ እንደውም አንድ ባለስልጣን አያለሁ፣ በጣም ከፍተኛ ባለስልጣን ነው። አንድም ጊዜ አድርጎ አይቸው አላውቅም። ለምሳሌ ሰላማዊ ሰልፎች ሲደረጉ፣ ንግግሮች ሲደረጉ፣ እንደዚህ አይነት አይቼ አላውቅም። ሰርግ ላይ ብትሄድ ለቅሶ ላይ ብትሄድ በአሁኑ ጊዜ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም እና አንዱ እኔ በሚዲያው በኩል የማየው ሚዲያው ወደ ታች ወርዶ የበሽታውን መጠን እንደገና ደግሞ በበሽታው የተያዙ ሰዎች የሞት ሁኔታን ይሄ ቅድም ያለው ነው። ነብዩ ሂውማን የሆነውን ማዕዘን ያሳየን አይመስለኝም እና በየቀኑ ስድስት ሺህ ተመርምረው ስድስት መቶ ተገኘባቸው ይላል፣ ምንም አይናገርም። ወደ ታች ወርደ የሰው ህይወት ውስጥ ገብተህ ስታሳይ ነው ሰው ልቦና ውስጥ ገብቶ ልክ ነው እንዲህ ማድረግ አለብኝ፣ መጠንቀቅ አለብኝ የሚለው። እና በመጀመሪያው አካባቢ የነበረው የሚዲያ አቀራረብ በእውነት በጣም የሚገርም ነበረ በጣም የሚያስደንቅ እነ ነብዩ ራሳቸው ቋሚ የሆነ ፕሮግራም ይዞ ብዙ የሰራበትን እኔ ያስታውሳለሁ። ሌሎችን ሚዲያዎች እንደዚሁ። ስለዚህ አሁን እየተላመን ግን እየሞትን መሆናችንን እንኳን ሳናውቅ ዝም ብለን እንዲሁ ሜዳ ላይ ያለንን ይሄን ድብቅ ጠላት ነው። ድብቅ ጠላትን ደግሞ እንዲህ መዋጋት እጅግ በጣም አስቸጋሪ ነው። መላወጥ ያለበት ይመስለኛል። መልካም። የሞትን መሆናችንን ያወቅን አይመስልም በዚህ ሰዓት። ይህም ፕሮግራም የሚከታተሉ አድማጮቻችን እርስ በርሳቸውም በያሉበት እንዲወያዩበት እንጋብዛለን። የኮቪድ ነገር የሩቅ የሌሎችና የማይመለከተን ሳይሆን የሁሉም መሆኑን አሁንም ያለ መሆኑን ማስታወስ ብቻ ሳይሆን በተጨባጭ ግለሰቦች በየራሳቸው በሚያደርጉት ጥንቃቄ የሚዳን ነው እና እስኪ ወደ ሌላ ርዕስ ልውሰዳችሁ። ቀደም ብዬ በመግቢያዬ በርካታ ቀውሶች ውስጥ እያለፍን ነው ብያለሁኝ። ምናልባትም በቅርብ ጊዜ ታሪክ ውስጥ በተደጋጋሚነቱ ተደራራቢ ሁከቶች የመታየታቸው ሁኔታ ምናልባትም ያልተለመደ አዲስ የሚሰኝ ነው። በዚህ ሁኔታ ውስጥ ጋዜጠኝነት የሚጫወተውን ሚና እንመልከት እስኪ። ተጨባጭ መረጃ ላይ ያተኮረ እውነተኛ፣ ሚዛናዊ ዘገባ ማድረግ የሙያው መርሆች የመሆናቸውን ያህል ዛሬ ዛሬ በሀገር ውስጥ ብቻ ሳይሆን ከሀገር ውጭም፣ በተለይ ኢትዮጵያን የሚመለከቱ ዘገባዎች ላይ አወዛጋቢ ነገሮችን እየተመለከትን ነው። የሀገር ውስጥ ሚዲያዎች የቱን ያህል በኃላፊነት ይዘግባሉ? ቤቱን ሲሃል እውነቱን የማቅረብ እድል አላቸው። እድል የምለው በቦታው በስፍራው ተገኝቶ የመዘገበ ሁኔታም ራሱን የቻለ ገዳቢነት ስላለው እስኪ ደግሞ እሱን እንመልከት። ነቢዩ ወደ አንተ ልምጣ። የሚዲያው ችግር እና ያንዳንዴ ሚዲያውን የሀገራችን ሲምቦል አድርጌ ያስበዋል በሀገሪቷ ነው የሚመስል ብዙ ብዝብስብ ነገሮች አሉበት። ለምሳሌ ሚዛናዊ የሆነ መስራት ይቻላል። አሁን ባለው ሲቹዌሽን አንድ ጥግ ውስጥ ምክር፣ አክቹሊ በፊት ሁለት ብሮድ ካምፕ ነበረ ሚዲያው ላይ አንድ ቅልጥ ያለ የመንግስት ደጋፊ በአንድ በኩል ታገኛለህ። ፕራይቬት የምትለው ደግሞ ሌላኛው ጽንፍ ላይ ሄዱ። ሁለት ካምፖች ነበር ምናየው መሐል ላይ ብዙ ታናይ። አሁን ሁለት የነበረው ኤክስትሪም ወደ አራት ኤክስትሪም ያደረገ ምንስ ላይ ያለ ነው። እንግዲህ ፊት ተቃዋሚና መንግስት ገዢ የምትለው ፓርቲ አለ። ሁለቱን የሚደግፉ ሁለት ጽንፎች ነበሩ። አሁን ከዚህ ከዘር ከብሔር ጋር የተገናኘውን ይሄ ፕሮ ፌዴራሊስት የምትለው አይነት ጽንፍ ወይም ደግሞ ጽንፈኛ የሆነ ብሔርተኝነት የሚያራምዱ ሚዲያዎች አሉ። የዛኑ ያህል ደግሞ አንድነት የሚለውን ነገር ጽንፍ ድረስ ወስዶ የማሰብ ነገር አለ እና አራት ኤክስትሪሞች ናቸው። እና እንደ ፈተና ማየው እዚህ ውስጥ ሆኖ መሀል ላይ ሆኜ ልስራ፣ መሀል ላይ ሆኜ ልጫወት ማለት ሚዲያው የተሰገረ ይመስለኛል። ስፔሻል ፕራይቬት ሚዲያው ላይ ይህን ችግር በደምብ አያለ ፕሪንቶቹ ላይ የተወሰነ በራሳቸው መንገድ የመስራት ሁኔታ አለ። ግን ቀድሞ በነበረው ሲችዌሽን ለምሳሌ ብሮድካስት ላይ ፕራይቬት የምትለው ነገር አልነበርም። ከተወሰነ ጊዜ ወዲህ ግን ብሮድካስቱ ላይ የግል ሆኑ ሚዲያዎች ተቀላቅለዋል። ይሄ እነዚህ ሚዲያዎች ግን መረጃ በትክክል አክሰስ እያደረጉ ነው ወይ በትክክል እያገኙ ነው ወይ ብለን ካሰብን አሁን በአብዛኛው ሶርሱ ከተወሰነ መንገድ ነው የሚመጣው። ስለዚህ የመንግስትና የፕራይቬት የምንለው ሚዲያ አሁን ቦርደር ሁሌ ያለ አይመስልም ኢቲቪ ላይ የምትሰማውን መረጃ ሸገር ላይ ልሰማው ትችላለህ። ሸገር ላይ የምትሰማውን መረጃ ሶርሱ ራሱ በአብዛኛው አሁን ከኢትዮጵያ ዜና አገልግሎት ጋር ሆኗል እና ትንሽ ፈተና ውስጥ ያለ እና ይመስለኝ ነ። መልካም ትዝታ ወደ አንቺ ልምጣ። ቀደም ብለን እንደጠቀስ ነው በቅርብ ጊዜ ለአጭር ጊዜም ቢሆን የሄደሽ ኢትዮጵያ ውስጥ ያለውን የታዘብሽን ጨምሮ በዕለት ተዕለት ስራችንም የምንመለከተው ዓለም አቀፉ መገናኛ ብዙሀን የሚዘግቡበትንም በስራችንም አጋጣሚ ፈተናዎችን እንደ አንድ ዓለም አቀፍ ሚዲያ የምንታዘባቸውን የሚገጥሙን ጨምረሽ በእነኝህ ተደራራቢ ቀውሶች ውስጥ ጋዜጠኝነት ሊጫወት የሚገባው ሚናና በእርግጥ እየተጫወተ ያለውን እንዴት ትመዝኛዋለሽ? እሺ፣ አሉላ ኢትዮጵያ ውስጥ ያለውን የመገናኛ ብዙሃን ችግርና በተለይም ደግሞ ይሄ ፌክ ኒውስ የሚባለው ወይንም የፈጠራ ወሬ አገርን እስከሚያናጋድ መድረሱን ለማወቅ በጣም ቀላል ነው ለማንም ሰው። አገር ውስጥ መሆን አይጠይቅም። እኔ ምንጩ አሁን አቶ መፈያ ያሉት የመረጃ ፍሰት ችግር ይመስለኛል። መንግስት አገር ውስጥ መገናኛ ብዙኃንን ነጻ አድርጌያለሁ ብሏል። የመረጃ ፍሰቱን ግን ነጻ አላደረገም። የግል ችግር ሊኖር ይችላል፣ ምን እንደሆነ ባናውቅም። ግን በተወሰነ ሚዲያ ነፃ ነው የሚባልበት አገር አሰራር ሳምንታዊ የሆነ ጋዜጣዊ መግለጫ ወይንም ዝም ብሎ ደግሞ ባለስልጣን ቆሞ ተናግሮ የሚሄድበት ሳይሆን ጋዜጠኞች ጥያቄ ጠይቀው መልስ የሚያገኙበት ከዜናው በስተጀርባ ያለውን ነገር ጎልጉሎ የሚያወጡበት ስርዓት መኖር አለበት። ያ ነው መጀመሪያ ችግሩ። ተደጋግሞ እንደሚነገረው ሐቀኛው መረጃ በማይኖርበት ጊዜ ፈጠራ ሁልጊዜ ከፍተኛውን ቦታ ይይዛል። ከዛ በተረፈ ሚዲያ የገዢ ደጋፊ ወይንም ተቃዋሚ፣ የብሔር የምን የአንድነትና ፌዴራሊስት መሆንም አልነበረበትም። ጋዜጠኛ የራሱን ስሜትና የፖለቲካ አጀንዳ ማራመድ ሳይሆን እንደምታውቁት ከጉዳዩ ነፃ ሆኖ ምንጮች ላይ የተመረኮዙ ትክክለኛ የሆነ መረጃ እና ከሁሉም በኩል ሀሳብ የተካተተበት ለህዝብ ማድረስ ነው እንጂ የዘር ወይንም ደግሞ የአንድነት ደጋፊ ወይንም ደግሞ ፌዴራሊስት የሚለውን አጠናቆ ነበረ ለህዝብ ማቅረብ የነበረበት። ይሄ የሚስተካከልበትን ዘዴ ነው መፈለግ ያለብን። ለአጠቃላይ ውጪ ሆነው አገሪቱን በኢንፎርሜሽን ለሚያናጉ ሰዎችም ዋናው መረጃ መስጠት ነው፣ የመንግስት ኃላፊነት ግዴታ ነው። ይሄ መረጃ ለህዝብ መሰጠት አለበት። እና ጋዜጠኞች ይሱ ከተባለ በትክክል ጠይቀው መረጃውን ለሕዝብ ማድረስ አለባቸው እና ይሄ ነው የኔ ሀሳብ። ሙላ መልካም። ያነሳናቸው ርዕሶች በርካታ ናቸው። ምናልባትም ተያይዘው የሚነሱ ተዛማች ርዕሶች አሉ፣ ነገር ግን ከጊዜ አንፃር እዚህ በአንድ ክፍል ጋዜጠኛዎች የጠረጴዛ ዙሪያ ውይይታችን የሚገቡ አይደሉም እና በዚህ ችግር ውስጥ አይተዋል የሚባሉት አሁን በእናንተ የተነሱት እንኳን በርካቶች ናቸው። እንደ ሀገር የእነኝህን ችግሮች መንስ በቅጡ ተረድናለ ከተረዳን እነህ ሁሉ ፈተናዎች በተደቀኑበት እነኚህን ችግሮች ለመቅረፍ ዝግጅት አለ ወይ? ከሆነ መፍትሄ ለማምጣት አንድ ሁለት ሶስት ተብሎ የሚደረግ ሙከራ መንገድ አለ ወይ? እንዲሁ በስሜት በግምት ከመንቀሳቀስ ባሻገር አድማጮች የጠረጴዛ ዙሪያ ውይይታችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁን ግን ሶስቱን እንግዶችን የአዲስ አበባ ዩኒቨርሲቲውን የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩን ረዳት ፕሮፌሰር መኩሪያ መካሻል፣ ሸገር ኤፍኤምን የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራው መጽሔት አዘጋጅ ነቢዩ ግርማ፣ እንዲሁም የአሜሪካ ድምጿ የአፍሪካ ቀንድ ክፍል ኃላፊ ዝታ በላቸውን አመሰግናለሁ።